The voice of a man! ኦነግ ሸን የተባለው ታጣቂ ቡድን በአማራና ኦሮሞ ተወላጆች ላይ በተደጋጋሚ ጥቃት እየፈጸመብን ነው ሲሉ ቅሬታ ለማቅረብ ወደ አዲስ አበባ ሄደው የነበሩ የምዕራብ ወለጋ ጊምቢ ወረዳ ነዋሪ ተናግረዋል። ከህወሀት ውድቀት በኋላ በኦሮሚያ ና በቤንሻንጉል ጉምዝ ክልሎች በአማራ ብሔር ተወላጆች ላይ ዘርን መሰረት ያደረገ ጥቃት እየተፈጸመ ነው ያለው በመንግስት መዋቅር ውስጥ ባሉ የህወሀት ርዝራዦች ነው ያለው ደግሞ የአማራ ብሔራዊ ንቅናቄ አብን ነው። ንቅናቄው መንግስት ህግ የማስከበር እርምጃ እንዲወስድም ጠይቋል። የኦሮሚያ ክልል መንግስት በበኩሉ ከሰሞኑ ጥቃት ጋር በተያያዘ በመንግስት መዋቅር ውስጥ ያሉና እጃቸው አለበት ተብሎ የተጠረጠሩ ከ800 በላይ አመራሮች ላይ እርምጃ መውሰዱን ገልጿል። አስቴር ምስጋናው ዝርዝር ዛለች። የኦሮሚያ ክልላዊ መንግስት በክልሉ በምዕራብ ወለጋ እምሩና ነጆ ወረዳዎች ውስጥ ኦነግ ሸኔ አካሂዶታል ባለው የብሔር ማንነትን የለየ ጥቃት ከሀያ በላይ ሰላማዊ ሰዎች መገደላቸውን ማስታወቁ ይታወሳል። ምዕራቦን ለጋዟል ጊምቢ ወረዳ ቶሌ ቀበሌ ነዋሪ መሆናቸውን የተናገሩና ስማቸው እንዲጠቀስ ያልፈለጉ ሰው ኦነግ የተባለው ታጣቂ በተደጋጋሚ ጥቃት እንደሚፈጽምና የአማራ ብሔር ተወላጆችም ስጋት ውስጥ መሆናቸውን ገልጸው ህዝቡን ወክለው አዲስ አበባ በመሄድ ቅሬታ እንዳቀረቡ ተናግረዋል። ፌዴራል ብዙ ጦታ ቢሮዎች ደርሰን ነበረ። ሌላው እንኳን ያው ያናገር ለማን ነበር ያመለከታችሁ? ያመለከት ነው በጣም ብዙ ቢሮዎች ደርሰናል። በነገራችን ላይ በይነ መንግስታት ቢሮ ነው የተቀበሉን። እነሱ ያው ከዛሬ ማምሻ ጀምሮ ይመደብላቸዋል ተመለሱ፣ ደውለን እንጠይቃቸዋለን ብለው ስልካችንን ሰጠን። እስካሁንም አልደወሉልንም። ያገኙ ባለፈው እንደዚያው በተለያዩ ሚዲያዎች የተገለጸ ነበረ። የሆነ እናት ከነ ልጇ ነው ቤት ላይ ተኩስ ከፍተውብን የገደሏት ማለት ነው። በአካባቢው በጣም የመፈናቀልና የመሞት ነገር በተደጋጋሚ ሲደርስብን ወደ ወረዳም ስንል የሚደርስልን አካል የለም። ቀበሌውም መዋቅሩ ፈርሶ ነው ያለው እና ያው ሰዎችንም እያገቱ ይወስዳሉ። ይኸው የኦነግሽን የሚባለው ማለት ነው። እነሱ በነገራችን ላይ ሁሉም የራሳቸውን የገደሉ ቢሆንም በጣም አማራው ላይ ያለው ደግሞ ትንሽ ከበድ ያለ ነው። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ለቪኦኤ በሰጡት ቃል የአማራ ሕዝብ ከሌሎቹ ኢትዮጵያዊ ወንድሞቹ ጋር በእኩልነት እንዳይኖር ለዘመናት የተካሄደበት የተዛባ ትርክት በኦሮሚያና በቤኒሻንጉል ጉምዝ ክልሎች በመንግስት መዋቅር ውስጥ ባሉ ሰዎች የዘር ማጽዳት ስራ እየተከናወነ ነው ሲሉ ከሰዋል። በቅርቡ በተደጋጋሚ የአማራ ሕዝብ ጥቃት እየደረሰበት ያለው በኦሮሚያ ክልል ውስጥ ነው። አሁን ሰሞኑንም በቤኒሻንጉልም በኦሮሚያ ክልልም ጥቁር ጥቃቶች እየተፈጸሙበት ነው ያለውና ይህ ነገር መቆም አለበት። የትነት ኃይል በቁጥጥር ስር ከዋለ በኋላ ቋሚ ማሳበቢያ ሆኖ ሊቀጥል የሚችልበት ሁኔታ ሊኖር ስለማይችል በመንግስት መዋቅር ውስጥ የመሸጉ ጽንፈኞችን የማጥራት ስራ ሁሉ መስራት ይገባዋል። አቶ ዩሱፍ የአጭርና የረዥም ጊዜ መፍትሄ ያሉትን ዘርዝረዋል። ዘላቂ የሆነው ነገር በብሔራዊ ውይይትና ድርድር ይመጣል ስንል የጽንፈኞችን ስምሪት በህግ አግባብ መዳኘት ይኖርብናል። መንግስት የህግ ማስከበር ስራውን ጠንቅቆ መስራት አለበት። ዝቅተኛው የመንግስት ኃላፊነት ዜጎችን ከጥቃት መከላከል ነው፣ ህግና ስርዓትን ማስከበር ነው እና ሁለቱ በአንድ ላይ ተጣምረው የሚሄዱ ናቸው እንጂ እስከዛ ድረስ ህዝቡ የዘር ማጥፋት ወንጀል እየተፈጸመበት በየቀኑ እየታረጠ የሚቀጥልበት የፖለቲካ ሂደት ሊኖር አይችልም። በዘላቂነት ዋናው ችግር ከትርክት የተነሳ ስለሆነ ትርክቱን በሀሳብ መሞገት ትርክቶችን ሁላችንንም በጋራ፣ በነፃነት፣ በእኩልነት፣ በፍትሃዊነት ሊያኖረን የሚችል ትርክት፣ ሀገራዊ ትርክት፣ ሀገርን የማስከተል ፕሮጀክት መነደፍ አለበት። ማህበራዊ እረፍት ለመንሳት፣ ሰብአዊ መብታቸውን ለመግፈፍ የሚንቀሳቀሱ አካላትን በህግ መጠየቅ በደህንነትና በመከላከያ ተቋም ስር መዋል አስፈላጊ ነው። ከሰሞኑ በኦሮሚያና በቤኒሻንጉል ጉሙዝ ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ዘር የማጥፋት ዘመቻ ብሎ የጠራውን እንቅስቃሴ ለማስቆም መንግሥት አፋጣኝ እርምጃ እንዲያስከብር ሲል አብን ጠይቋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ባልቻ ትናንት በሰጡት መግለጫ በክልሉ በምዕራብና በምስራቅ ወለጋ ዞኖች በአማራና በኦሮሞ ብሔሮች ተወላጆች ላይ ጥቃት ይፈጽሙ በነበሩ 782 ኦነግ ሸኔ አባላት ላይ እርምጃ መውሰዱን ገልጸዋል። የተወሰኑ የኦሮሚያ ዞኖች እና ወረዳ ላይ ሲንቀሳቀሱ የነበሩ የኦነግ ሸኔ አባላትን ወደ 782 የሚሆኑ እርምጃ ተወስዶባቸዋል። ይሄ ኦፕሬሽን የተካሄደው በተለየ ሁኔታ ምዕራብ ወለጋ ጉሊሶ ወረዳ ላይ አሰቃቂ ጭፍጨፋ ከተካሄደ በኋላ በተጠናከረ ሁኔታ የተሰራውን ሪፖርት ነው። አሁን የማነሳው ከሰሞኑ ጥቃት ጋር በተያያዘ መንግስት መዋቅር ውስጥ ያሉና እጃቸው አለበት ወይም መንግስታዊ ስራቸውን በአግባቡ አላከናወኑም በሚል በተጠረጠሩ ከስምንት መቶ በላይ የአመራር አባላትና ባለስልጣናት ላይ እርምጃ መውሰዱንም አቶ ጌታቸው ባልቻ ጨምረው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር